ማድረስ አልተቻለም። ያልተቻለበት ዋነኛው ምክንያት በግብጾች ምክንያት ነው። ሁልጊዜም ግትር የሆነ አቋም በተለይ በውሃው ወደፊት አጠቃቀም ላይ ይዘው ስለመጡ ና እዛው ላይ ኢንሲስት ስላረጉ ወደፊት መሄድ አልተቻለም። አምባሳደር ዲና ሙፍቲ ናቸው በህዳሴ ግድብ ዙሪያ ከግብፅና ከሱዳን ጋር የተያዘውን ድርድር አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩን የዕለቱ አቢይ ርዕስ ይመለከተዋል። መሞት ሞት ከሆነ ኦነክሽኔ ነው ሊገለኝ የሚችለው ይሎ ይናገር ነበረ። ሁለተኛ ከህዋስ ጋር ከህዋስ ሰዎች ጋራ ነው የከረረ ነገር ውስጥ ያለውት ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይህንን አልገለጽነውም ነበረ። አሁን የሰማችኋቸው ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ አቃቤ ሕግ ወይዘሮ አዳነች አቤቤ ናቸው ከድምፃዊ ሀጫሉ ግድያ ጋር በተያያዘ ስለ ቀጠለው ምርመራና ተያያዥ ጉዳዮች በተለይ ከአሜሪካ ድምፅ ጋር ካደረጉት ቆይታ የተወሰደ ነው። ሙሉ ዝግጅቱም ቆየት ብሎ ይቀርባል። አዲሱ የሲዳማ ብሔራዊ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ የክልሉን ካቢኔ አባላት ሹመት አጸደቀ። ደቡብ አፍሪካ ውስጥ የኮሮና ቫይረስ ወረርሽኝ በፍጥነት እየተዛመተ ነው። ያቺ አገር በአፍሪካ በጠቅላላው ካለው የተረጋገጠ የቫይረሱ ተጠቂዎች አህዝ አርባ ከመቶውን ይዛለች። በትንታኔው የመጽሔት ክፍለ ጊዜ ከተያዙት ርዕሶች ውስጥ ናቸው። ጤና ስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 7 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከእለቱ ዜና አቅራቢ አዳነች ፍሳሐዬ ከቴክኒክ አቀናባሪው ንጉሥ ታምሬና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱ ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከአዳነች ፍሳዬ እንደምናመሻችሁ። አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ህወሀት የተዘጉ መገናኛ ብዙሃንና የኢንተርኔት አገልግሎት እንዲከፈቱ እንዲሁም የታሰሩ ፖለቲከኞች ይፈቱ ሲል ጠይቋል። ፓርቲው በወቅታዊ ጉዳዮች ላይ ባወጣው መግለጫ ሀገርን ከመፍረስ ለማዳን ሁሉን አቀፍ ሀገራዊ መድረክ እንዲጠራ ጠይቋል። በሌላ ዜና የትግራይ ክልልን ምርጫ ይመራሉ የተባሉ የምርጫ ኮሚሽን መሪዎች በመጪው ሐሙስ ክልሉ ምክር ቤት ፊት ቀርበው እንደሚሾሙ ተገልጿል። ኮሚሽኑን የሚመሩትን ህዝብ እንዲጠቁም በተደረገው ጥሪ መሰረት ባለፉት ሶስት ቀናት ከሰባት መቶ ሃምሳ በላይ እጩዎች መጠቆማቸው ተገልጿል። ሙንጌታ ጽብሃ ከመቀለ ዝርዝሩን ልኳል። ህዝባዊ ወያነ ሐርነት ትግራይ ህወሓት ዛሬ ማምሻውን ባወጣው መግለጫ በኢትዮጵያ ፖለቲከኞች እየታሰሩ ነው በማለት ተቃውሟል። ፓርቲው የፌዴራሉ መንግስት በተደጋጋሚ የአብይ አሕመድ መንግስት እያለ የጠራ ሲሆን መንግስት ለአምባገነናዊ ፕሮጀክቱ እንቅፋት ይሆናል ብሎ ያመናቸው የማፈን የማሰርና የማዋከብ ስራ አጠናክሮ ተጥሎበታል በማለት ከሷል። ሂደቱ የሽብር ተግባር ነው በማለት የወነጀለው መግለጫው ሰላማዊ ህጋዊና የፖለቲካ ትግል ሙሉ በሙሉ ዝግ እንዲሆን ያስችላሉ የተባሉ እርምጃዎች እየተወሰዱ ነው በማለት ገልጸዋል። በአዲስ አበባ የፓርቲው አመራሮች መታሰራቸው የገለጸው ህወሀት አቶ ተወልደ ገብረ ጻድቃን፣ የአዲስ አበባ የህወሀት ልዩ ዞን ጽህፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል እንዲሁም የህወሀት ከፍተኛ አመራር አቶ ተስፋልም ደጎና ሌሎች ታፍነው ተወስደዋል በማለት ከሷል። የአፈና ሂደቱ መቆም አለበት በማለት ያስታወሰው ህወሀት የተዘጉ ሚዲያዎች የኢንተርኔት አገልግሎት እንዲከፈት ጠይቋል። ያለአግባብ የታሰሩ ያላቸውን ፖለቲከኞች ይፈቱ ሲልም ፓርቲው ጠይቋል። ሀገር ከመፍረስ ለማዳን እንዲችል ሁሉን አቀፍ ሀገራዊ መድረክ ይደረግ በማለት አሳስቧል። ህወሀት በሌላ ዜና በትግራይ ክልል ደረጃ ምርጫ ለማካሄድ ምርጫውን የሚመሩ የምርጫ ኮሚሽን አመራሮች ለመምረጥ ህዝብ በስልክ ጥቆማ እየሰጠ ነበር። የምርጫ ኮሚሽን አመራሩ ምልመላ ኮሚቴ ሰብሳቢ መምህር አሰፋ ገብረስላሴ እንደተናገሩት ጥቆማ መርሃ ግብሩ በዛሬው እለት ከቀትር በፊት ተጠናቋል። በዚህም የሰባት መቶ ሀምሳ ሰዎች ጥቆማ መቀበላቸው ገልጸዋል። ከእነዚህ አስር ሰዎች መርጠው ለክልሉ ርዕሰ መስተዳደር እንደሚያቀርቡ ተናግረዋል። የአስር ሰዎች ስም ዝርዝር ለሚዲያ በማቅረብም ህዝብ አስተያየት ይሰጥበታል ብለዋል። የክልሉ ርዕሰ መስተዳድር ከፖለቲካ ፓርቲ መሪዎች ጋር ነገ በእጩዎቹ ጉዳይ ይወያያሉ፣ ያሉት መምራ ሰፋ በስተ መጨረሻ አምስት አመራሮች በርዕሰ መስተዳድሩ ለክልሉ ምክር ቤት አቅራቢነት ይሾማሉ በማለት ተናግሯል። እንደ ሰብሳቢው ገለጻ የክልሉ ምክር ቤት ሐሙስ ተሰብስቦ የምርጫ ኮሚሽን አመራሮች ይሾማል። በምርጫ ጉዳይ ከምርጫ ቦርድ አመራሮች አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም የኢትዮጵያ ምርጫ ቦርድ በሀገሪቱ በማንኛውም አካባቢ ምርጫ የማስፈጸም ስልጣን የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው በማለት ከዚህ ውጭ ለሚካሄደው ማንኛውም ሂደት ይህ ሕገ መንግስታዊ ነው በማለት ሲቃወም ነበር። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም ዓለም አቀፍ የጤና ድርጅት የኮሮና ቫይረስ ቀውስ በከፋ መልኩ እየተባባሰ እየተባባሰ እየተባባሰ ሊሄድ ይችላል ሲል ማስጠንቀቁን ሮይተርስ የዜና አገልግሎት ጠቅሷል። ሀገሮች የቀረቡትን የቫይረሱን መከላከል መመሪያዎችን በጥብቅ ካላስከበሩ በስተቀር በዓለም ዙሪያ እየተባባሰ በመሄድ ላይ ያለው ወረርሽኝ የከፋ እንደሚሆን በማስረዳት የዓለም የጤና ድርጅት በአጽንኦት አሳስቧል። በግልጽ ልንገራችሁ በማለት የጀመሩት የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ከሚገባው በላይ የበዙ ሀገሮች ወደ ተሳሳተ መንገድ እያመሩ ነው ብለዋል። ቫይረሱ ዋናው የሕዝብ ጠላት መሆኑ ቀጥሏል፣ በማለትም ጀኔቫ ከሚገኘው የድርጅቱ ዋና ጽህፈት ቤት ሆነው በቨርቹዋል ማለት በርቀት በሰጡት ማብራሪያ አስጠንቅቀዋል። ባለፈው እሑድ 230 ሺህ አዲስ በኮቪድ የተያዙ ሰዎች መገኘታቸውን ዶክተር ቴድሮስ ገልጸው ሰማንያ ከመቶዎቹ ከአስር ሀገሮች ሲሆኑ አምሳ ከመቶዎቹ ግን ከሁለት ሀገሮች ብቻ ናቸው ብለዋል። በቫይረሱ ክፉኛ የተጎዱት ዩናይትድ ስቴትስ እና ብራዚል ናቸው ሲል ሮይተርስ የዜና አገልግሎት ዘግቧል። በኢትዮጵያ በአጠቃላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 7669 ደረሰ። በትላንትናው ዕለት ለ4385 ሰዎች በተደረገ ምርመራ 203 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታውቋል። በቫይረሱ ከተያዙት ውስጥ 106 ከአዲስ አበባ፣ 28 ከጋምቤላ፣ 18 ከድሬዳዋ፣ 17 ከትግራይ 13 ከኦሮሚያ፣ 10 ከሶማሌ፣ 10 ከአማራ፣ አንድ ከሲዳማ ናቸው። በአሁኑ ሰዓት በቫይረሱ ተይዘው ህክምና እየተደረገላቸው ያሉት ሰዎች ብዛት 3216 ሲሆን፣ 33 ሰዎች ደግሞ በጽኑ ህሙማን ክፍል እንደሚገኙ የጤና ሚኒስቴር አስታውቋል። በተቀረው የዓለም ዙሪያ ስላለው የኮቪድ ሁኔታም አጫጭር ዜናዎች አሉን። በዓለም ደረጃ በኮቪድ-19 መያዛቸው የተረጋገጠ ሰዎች ቁጥር 13 ሚሊዮን ደርሷል። ከ570 ሺህ በላይ የሚሆኑት ደግሞ በሞት ተለይተዋል። የቫይረሱን መዛመት ለመገደብ ሲሉ ጥብቅ ኳራንቲን እንዲኖር፣ የአፍና የአፍንጫ መሸፈኛ ጭንብል ማድረግ እና የአካል ርቀትን የመከተል መመሪያዎች እንዲያከብሩ መንግስታት በጥብቅ በሚያሳስብበት ወቅት ነው የቫይረሱ መዛመት እዚህ ደረጃ ላይ የደረሰው። ዩናይትድ ስቴትስ በጥቂት ወራት ውስጥ ለክትባትነት የማገልገል መሰረት ያላቸው መድኃኒቶችን አመርታሉ ብላ እንደምጠብቅ ገልጻለች። ሲኤንቢሲ የተባለ የአሜሪካ ቴሌቪዥን ጣቢያ ትላንት በዘገበው መሰረት የክትባት መድኃኒት ማምረቱ ሂደት የተጀመረ መሆኑን አንድ ከፍተኛ የትራምፕ አስተዳደር ባለስልጣን ለጋዜጠኞች ተናግረዋል። ምን አይነት ክትባት እንደሆነ እና የሚሰራ መሆኑን ግን እርግጠኛ አይደሉም። ሞደርና እና ጆንሰን ን ጆንሰን የተባሉት የኮሮና ቫይረስ ክትባት መድኃኒት ለማምረት በመሞከር ላይ ያሉት ኩባንያዎች እስከ ያዝነወር ማብቂያ ባለው ጊዜ ውስጥ የክትባቱን መድኃኒት በሰው ላይ መሞከር እንደሚጀምሩ ሲኤንቢሲ የቴሌቪዥን ጣቢያ ዘግቧል። የእስያ የገንዘብ ግብይት ማዕከል በሆነችው ሆንግ ኮንግ 52 አዲስ በኮሮና ቫይረስ የተያዙ ሰዎች ትናንት በመገኘታቸው የሀገሪቱ ባለስልጣኖች በባሰ ሊዛመት ይችላል በሚል ስጋት ከዛሬ ጀምሮ ሰዎች ቫይረሱን የመከላከል መመሪያ እንዲያከብሩ አዘዋል። የሕዝብ መጓጓዣን የሚጠቀሙ ሰዎች የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ ታዘዋል። በአጠቃላይ ቫይረሱን ለመከላከል የወጣውን መመሪያ የማያከብሩ ሰዎች በ645 ዶላር ይቀጣሉ። በእነሱ ገንዘብ 5 ሺህ ነው ተብለዋል። ወረርሽኙ ከተጀመረበት ጊዜ አንስቶ በከተማይቱ ከ1500 በላይ በኮሮና ቫይረስ የተያዙ ሰዎች እንዳሉ ታውቋል። አውስትሬሊያ ውስጥ 10251 በኮቪድ-19 የተያዙ ሰዎች እንዳሉ ተዘግቧል። የሞቱት 110 መሆናቸው ተገልጿል። ዩናይትድ ስቴትስ ውስጥ ትላንት ብቻ ከ60 ሺህ በላይ አዲስ የቫይረሱ በሽተኞች እንደተገኙ ተዘግቧል። በበርካታ የሀገሪቱ ክፍላተ ግዛት ኮቪድ-19 በየዕለቱ በከፋ መልኩ እየተዛመተ መሆኑ ታውቋል። አድማቾች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዓለም ዙሪያ ከግማሽ ሚሊዮን በላይ ህይወት የቀጠፈው ኮሮና ቫይረስ በእናቶችና ህፃናት ጤና ላይ ተጨማሪ ስጋቶችንም ፈጥሯል። በወረርሽኙ ምክንያት ለእናቶችና ህፃናት የሚሰጡ የጤና አገልግሎቶች ሀያ በመቶ በመቀነሳቸው የእናቶች አዲስ የሚወለዱና ታዳጊ ህፃናት ሞት ቁጥር መጨመሩ ተገልጿል። የአሜሪካ ድምፅ ዘጋቢ ካሮል ፔርሰን ያጠናቀረችውን ዘገባ ስምኝሽ የቆየ ታቀርበዋለች። የተባበሩት መንግስታት ድርጅት በቅርቡ ያወጣው ሪፖርት እንደሚያሳየው ለእናቶችና ከአምስት ዓመት በታች ላሉ ህጻናት ይውሉ የነበሩ የጤና አገልግሎቶች የኮሮና ቫይረስ ወረርሽኝን ለመዋጋት እንዲውሉ ተደርገዋል። የዚህ ውጤት ደግሞ እጅግ አሳዛኝ እንደሆነ የገለጹት በመንግስታት ድርጅቱ ሪፖርት አቅራቢ ቡድን አባል የሆኑት የእናቶችና ህጻናት ጤና ባለሙያ ዶክተር ኒኮላስ አሊፒዮ ናቸው እስካሁን ድረስ ያለን መረጃ የሚያመላክተው በዋናነት ተጽዕኖ እያሳደረ ያለው ከአምስት ዓመት በታች በሆኑ ህጻናት አዲስ በሚወለዱ ህጻናትና እርጉዝ እናቶች ላይ ነው የተመጣጠነ ምግብ የማያገኙ የቤት ውስጥ ጥቃት የሚፈጸምባቸው ህጻናትና ህክምና የማያገኙ ሴቶች ቁጥርም አሳሳቢ ደረጃ ላይ ደርሷል የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው ትምህርት ቤቶች በመዘጋታቸውና በተቋማቱ ይሰጡ የነበሩ የምግብ አቅርቦቶች በመቋረጣቸው ወደ አራት መቶ ሚሊየን የሚጠጉ ህጻናት ለረሃብ ተዳርገዋል። አስራ ሶስት ሚሊየን ህጻናትም አስፈላጊ የሆኑ ክትባቶችን ሳይከተቡ በመቅረታቸው እንደ ፖሊዮና ሚዝል የመሳሰሉ ተላላፊ በሽታዎች እንደ አዲስ በወረርሽኝ መልክ ተመልሰው የመምጣታቸው አደጋ ከፊታችን ተጋርጧል ሲሉ ዶክተር አሊፒዮ ያስረድተዋል። በዓለም ዙሪያ ያሉ ሴቶችና ህጻናት ላይ የሚደርሱ ጥቃቶችንና እርግዝና መጨመሩን የጠቀሰው የመንግስታት ድርጅቱ ሪፖርት ሴቶች የጤና አገልግሎቶችን ማግኘት ባለመቻላቸውም ከእርግዝና ጋር ተያይዘው የሚመጡ የጤና ጉድለቶች ምክንያት ለሞት እየተጋለጡ መሆኑን ጨምሮ አብራርቷል። ወደ ሌላ የዩናይትድ ስቴትስ ወሬ ስናመራ ደግሞ ዩናይትድ ስቴትስ ውስጥ ዛሬ በሶስት ክፍላተ ግዛት ትኩረት በሚሰጥባቸው አንዳንድ ቦታዎች ላይ የሚወዳደሩትን ሰዎች ለመምረጥ የቅድሚያ ምርጫ እየተካሄደ ነው። ዲሞክራቶችና ሪፑብሊካውያን በመጪው ህዳር ወር በሚካሄደው ጠቅላላ ምርጫ በህግ መወሰኛው ምክር ቤት የበላይነት ቦታ ለማግኘት እየታገሉ ነው። በመጨረሻም ዩናይትድ ስቴትስ በ17 ዓመታት ውስጥ ለመጀመሪያ ጊዜ እስረኛን በሞት ቀጣች። የሀገሪቱ ጠቅላይ ፍርድ ቤት አንድ የታችኛው ፍርድ ቤት ትዕዛዝን አምስት በአራት ድምፅ ዛሬ ከሻረ በኋላ ነው የሞት ቅጣቱ የተፈጸመው። የታችኛው ፍርድ ቤት በያዝነው ሳምንት እንዲፈጸሙ ታቅደው የነበሩት ሶስት የሞት ቅጣቶችና ለመጪው ሳምንት ቀጠሮ የተያዘላቸው የሞት ቅጣቶች እንዲዘገዩ ነበር ያዘዘው በሞት የመቅጣቱ ዘዴ ሰዎች ጭካኔ በተመላበት ሁኔታ እንዳይቀጡ የሚያዘውን የሕገ መንግሥት አንቀጽ ይጥስ እንደሆነ ለማየት ፍርድ ቤቱ በቂ ጊዜ እንዲኖረው በሚል ነበር አንድ የፌዴራል ፍርድ ቤት ያዘገየው። ጠቅላይ ፍርድ ቤቱ ዛሬ ይህን ውሳኔ ከሻረ በኋላ በሞት የተቀጣው እስረኛ ዳንኤል ሉስሊ የተባለ ሲሆን እንደ አውሮፓ አቆጣጠር በ996 ዓ.ም የስምንት ዓመት ዕድሜ ልጅ የምትገኝበት ሶስት አባላት ያሉት ቤተሰብን በመግደል የተፈረደበት ሰው ነበር። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። መልካም ምሽት። አዳነች ፍሳዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ሐምሌ 7 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94.3ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ዴራ ዱግዳ ጎሎርቻ የሚባለው አካባቢ ደግሞ ሳ የሚባለው አርሲ አካባቢ እንዲሁም በሻሸመኔ በአርሲ ነገሌ ዝዋይ፣ በእነዚህ ቦታዎች ሁሉ ሰዎች ጥቃት ደርሶባቸዋል። በተለይ ማንነትን ሃይማኖትን ያተኮረ የሚመስሉ ጥቃቶች እንዳሉ ማየት ችለናል። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ አቶ ፍስሀት ተክሌን ድምጽ ነው የሰማችሁት። ሙሉ ዝርዝሩ በሁለተኛው አጋማይ ዝግጅታችን ይቀርባል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በአፍሪቃ ህብረት አመቻችነትና ታዛቢነት ላለፉት አስራ አንድ ቀናት ሲካሄድ የቆየው የታላቁ የኢትዮጵያ ህዳሴ ግድብ ድርድር ዛሬ ያለ ስምምነት ተቋርጧል። ሲደራደሩ የቆዩት የኢትዮጵያ የሱዳንና የግብፅ ተደራዳሪዎች በየደረሱባቸው ነጥቦች ላይ ለየመሪዎቻቸውና ለአፍሪካ ህብረት ኮሚሽን ሊቀመንበር ማብራሪያ እንደሚሰጡም ተገልጠዋል። በድርድሮች ወቅት በቴክኒክ ጉዳዮች ዙሪያ በሦስቱ ወገኖች መካከል መቀራረብ ላይ ተደርሷል ሲሉ የኢትዮጵያ ውጭ ጉዳይ ሚኒስትር አፈጉባኤ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ገልጠዋል። መለስካቸው አመሀን ያንጋ እንደሚነጋግራቸው ቀጥሎ ይቀርባል። አምባሳደር ዲና ሙፍቲ በጣም አመሰግናለሁ። ዛሬ በታላቅ ወዳሴ ግድብ ዙሪያ በአፍሪካ ህብረት የወቅቱ ሊቀመንበር በፕሬዚዳንት ሲሪል ራማፎሳ ሰብሳቢነት ሶስቱ አገሮች ድርድር ሲያደርጉ እንደነበር ይታወቃል። ዛሬ ይህ ስብሰባ እንዴት ባለ ሁኔታ እንደተፈጸመ ቢያብራሩልኝ። መጀመሪያ ስብሰባው እንደምታወቀው ላለፉት አስራ አንድ ቀናት ሲካሄድ ሰንብቷል። በቴክኒክ ረገድ በርካታ ውይይቶች እና ከሞላ ጎደል መቀራረቦችም የታዩበትን ቢሆን ዛሬ እንግዲህ ወደ መቋጫው ላይ መድረስ አልተቻለም። ያልተቻለበት ዋነኛው ምክንያት በግብጾች ምክንያት ነው። ሁልጊዜም ግትር የሆነ አቋም በተለይ በውሃው ወደፊት አጠቃቀም ላይ ይዘው ስለመጡና እዛው ላይ እንሲስት ስላደረጉ ወደ ሄድ ፊት መሄድ አልተቻለም። በመሆኑም ታዛቢዎቹም ተደራዳሪዎቹም ሪፖርት ለአፍሪካ ህብረት ዋና ጸሐፊና ለመሪዎች የሚቀርብ ሪፖርት አዘጋጅተው ለአሁኑ ስብሰባውን ቋጅተውታል ማለት ነው። ለአሁኑ ተቋርቷል ማለት ነው። ግን እንደው ዋና ዋና እነሱ ያነሷቸው ነጥቦችና ኢትዮጵያም ሆነች ሌላኛው ሀያ ሦስተኛዋ ሀገር ሱዳንም ያልተስማሙባቸው ዋና ዋና ነጥቦች የሚሏቸው ምንድን ናቸው? ከዚህ ቀደምም የነበረው በዋናነት አንድ ሁለት ነገሮችን መቆ ማንሳት ይቻላል። አንደኛው ይሄ ድርድር በግድቡ ሙሌት ላይ ነው። በእኛ በኩል ያለን አቋም በግድቡ አሞላል ላይ ነው። በዚህ ላይ ያተኮረ ድርድር ነው። በግብጾቹ በኩል በተለይ በሌላ ወገን በታችኛው ተፋሰስ አገሮች ማለት ይቻላል ከሞላ ጎደል አሁን በውሃው ክፍፍል የሚደረግ አይነት ንግግር አድርጎ ነው የሚወስዱት፣ እና በዚህም የተነሳ የወደፊቱ የውሃ አጠቃቀምን በተመለከተ ኢትዮጵያ ከዚህ በኋላ በዚህ በተፋሰሱ ላይ ልማት ለመስራት ወይም አንዳንድ ነገሮችን ለማድረግ የእነሱን ፈቃድ ማግኘት አለባት የሚል የሚመስል የወደፊቱን ጀኔሬሽን የሚጎዳ ኢትዮጵያ ፍጹም ማትቀበለው አቋም ነው አንዱ። ስለዚህ ይህንን አቋም መቀበል ስለማንችል ለጊዜው በዚህ ምክንያት ተቋርጧል ማለት ነው። ሌላው የዚህ የትሬሽሆልዱ ነው። ድርቅን በተለያየ እንትን ነው የሚተረጉሙት። በድርቅ ጊዜ ሶስት ተረክ አምስት ቦታ ከፍለው የውሃውን አሞላል የሚያዘገዩ ሌሎች ዘዴዎችን ኢንትሮዲስ ለማድረግ ፍላጎት አላቸው። ይህም ደግሞ ግድቡ ሙሌት በጣም ስለሚያዘገይና በተፈለገው ጊዜ ግድቡ ሞልቶ የሚፈለገውን ውጤት እንዳያመጣ የሚያደርጉ ነገሮች ስላሉ በዋናነት ግን ቅድም የጠቀስኩት የወደፊቱን የውሃውን አጠቃቀም በተመለከት ነው። በዋናነት እሱ ነው ል የማያግባባ ነገር እና በዚህ ምክንያት ተቋርጠዋል። ታዲያ በዚህ ሁኔታ የግድቡ ሙሌት እንዴት ነው የሚቀጥለው? አያያዝም የግድቡ ግንባታ እና ሙሌት ከዚህ ቀድምም በተለያየ ጊዜ ሲያደርግ ተገለጸ አቋም አለ። ከሁሉ በላይ ደግሞ ባለፈው ሳምንት ፓርላማ ላይ ክቡር ጠቅላይ ሚኒስትሩ ያቀረቡት ማስረጃ በጣም ዘርዘር ያለ እና በቂ ነው። አቲም ክሱ የኢትዮጵያ አቋምት እንዳለ በደንብ ስለሚያሳይ እዛ ላይ መድገሙ እና እሱም ማብራራት አስፈላጊ ሆኖ አልታየ። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የህዝብ ተወካዮች ምክር ቤት የ2013 ዓ ም የሀገሪቱን በጀት ባጸደቀበት ጉባኤው ተገኝተው ከምክር ቤቱ አባላት ለተነሱ የተለያዩ ጥያቄዎች መልሶ መስጠታቸው ይታወሳል። ከምክር ቤቱ አባላት ከተነሱ ጥያቄዎች መካከል የህዳሴውን ግድብ የዘንድሮ ውሃ ሙሌት የተመለከተ ነበረ። የጠቅላይ ሚኒስትሩ ምላሽ ምን ነበረ? የተከበረው ምክር ቤት እና ሌሎች ወንድም ህዝቦች እንዲገነዘቡ የሚያስፈልገው የህዳሴ ግድብን በዚህ አመት ውሃ ሊዝም አለች ኢትዮጵያ ማለት ኢትዮጵያ ግድቡን ለማፍረስ ተስማማች ማለት ነው። ተሰራ እኮ ግድቡ አለቀ። የተሰራ ግድብ ውስጥ ምን አድርጌ ነው ውሃ ሊዝምና ውሃ ይዛሉ? መደራደር እኳ አልችል። ባለፈው አመት አምስት ሀያ አምስት ነበር ግድቡ። በአምስት ሀያ አምስት ላይ ውሃ ያልፍ ነበር። አሁን አምስት ስልሳ ነው። ብፈልግም ባልፈልግም በአምስት ስልሳ ላይ ካላለፈ በስተቀረ በታች የማሳልፈው የውሃ መጠን ሙሉ በሙሉ በክረምት የማገኘውን ውሃ ማሳለፍ አይችልም። ከፍተኛ ውሃ ነው የሚመጣው። የምናሳልፍበት መንገድ ውስን ነው። የግድ ነው ውሃው ሞልቶ በላይ መሄዱ አይቀርም። በተቋረጠው ድርድር ዙሪያ ከታዛቢዎች መካከል ለማናገር ያደረግኩት ጥረት ለጊዜው አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በኦሮሚያ ክልል የተወሰኑ ወረዳዎች ላይ በደቦ በተፈጸሙ ባላቸው ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች መፈጸማቸውን ማረጋገጡን ገለጸ። የመንግስት የጸጥታ አስከባሪዎች ጭምር በደቦ ጥቃት አድራሾች የተገደሉ እንዳሉ መረጃው ደርሶኛለም ብለዋል። በአንዳንድ የኦሮሚያ አካባቢዎች ደግሞ በጸጥታ ኃይሎች የተገደሉ እንዳሉ እማኞች ነግረውኛል ይላል አምነስቲ። የድርጅቱን የአፍሪቃ ቀንድ የሰብዓዊ ጉዳዮች አጥኚ አቶ ፍስሐ ተክሌን ያነጋገረችው ጽዮን ግርማ ተከታዩን ዘገባ ይዛለች። የአምነስቲ ኢንተርናሽናል የአፍሪካ ቅንድ የሰብዓዊ መብቶች ጉዳይ አጥኚው አቶ ፍስሐ ተክሌ የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ተቃውሞና ጥቃት የተከሰተውን በተመለከተ ድርጅታቸው አግኝቶታል ያሉትን መረጃ አጋርተውናል። ከአርቲስት አጫሉ ሞት በኋላ በተለያዩ ቦታዎች ላይ ንብረት ቀጠና ማውደም እንደደረሱ መረጃዎች እየደረሱ ነው። በተለያዩ ቦታዎች በአርሲ፣ በሻሸመኔ፣ በጅማ አማርያም፣ በአዲስ አበባም ላይ እንደዚህ አይነት ድርጊቶች እንደነበሩ ታይቷል እና በነበረው በዚህ በኢንተርኔት መቋረጥ እና በስልክ አቅም ማነስ ምክንያት ያሉት መረጃዎች ሙሉ ለሙሉ የተሟላ መረጃ አለን ማለት አንችልም፣ ማረጋገጥ አንችልም። ግን እነዚህ ድርጊቶች እንዳሉ እና ሰዎች ህይወትም እንደጠፉ መረጃዎች እያሰረስር ነው። አሁን ባለን መረጃ መሰረት ያሉት ነገሮች በዚህ ሁኔታ ላይ እንዳሉ ነው የሚያሳዩት። እጃችሁ ላይ ያለው መረጃ ሰዎች ጥቃት እንደደረሰባቸው ነው የሚያሳየው ወይስ በመንግስት የጸጥታ ኃይሎች መገደላቸውን ነው የሚያሳየው? ምንድን ነው የሚያሳየው? ሁለቱም አይነት ነው ያለው። በተለያዩ በተለይ በዚህ እነዚህ በቀደም በጠቀስኳቸው አሩሲ ለምሳሌ ዴራ፣ ዱግዳ፣ ጎሎልቻ የሚባለው አካባቢ ደግሞ ሙኔሳ የሚባለው አሪሴ አካባቢ እንዲሁም በሻሸመኔ በአሪሲኛ ገሌ ብዙ ይፈ እነዚህ ቦታዎች ሁሉ ሰዎች ጥቃት ደርሶባቸዋል በተለይ ማንነትን ሃይማኖትን ያተኮረ የሚመስሉ ጥቃቶች እንዳሉ ማየት ችለናል በተወሰኑት ቦታዎች ላይ ደግሞ ማንነት ብቻ ሳይሆን አካባቢ ተወላጆች የሆኑ ሰዎች እንደዚሁ ተጎጂ የሆኑበት አጋጣሚ አለ። ስለዚህ ይሄኛው አለ። በሌላዎች ቦታዎች ለምሳሌ አምቦ፣ ኔጌሌ እነዚህ አይነት ቦታዎች ላይ ደግሞ በፖሊሲ የተወሰዱ እርምጃዎች ሰዎች እንደተገደሉ መረጃዎች አሉ። ነቀምትንም እንደዚሁ የተወሰኑ ሰዎች ሞተዋል። ከዛ በተጨማሪ ደግሞ የጸጥታ አካላትም ላይ ጉዳት እንደደረሰ እንደዚሁ መረጃዎች አሉ። ግን ያው የተሟላ ፒክቸር ወይም የተሟላ ስዕል የለንም። ወደፊት እንግዲህ በለጠ መረጃዎች አሰባስበን ሉትን ነገሮች በተመለከተ እኛም የምንከታተሉ ጉዳይ ይሆናል። ስለዚህ መረጃ በማሰባሰብ ላይ ናቸው። መረጃ በማሰባሰብ ላይ ነን ከተለያዩ አካባቢዎች ላይ ማን አደረሰው? ማነው ኢላማ የተደረገው? የመንግስት ጸጥታ አካል የወሰዷቸው እርምጃዎች ተመጣጣኝ ናቸው ወይስ ከመጠኑ ያለፈ ነበር የሚለውን አጣርተን መረጃ የምንሰጥበት ይሆናል። ወደፊት ቃት አድራሾቹን በተመለከተ ያላችሁ መረጃ ምንድን ነው? በተለይ እስካሁን ባለ መረጃ መሰረት ዴራ ላይ እንደተወሰኑ ሰዎች መነገር ናቸው። የአጫሉ ሞት በተሰማ በጥቂት ሰዓታት ውስጥ በአካባቢ ያሉ ወጣቶች እና ከአካባቢው የመጡ ሰዎች የማያውቋቸውም የሚያውቋቸውም ጉዳት እንዳደረሰባቸው ህይወት እንዳጠፉ ነግረውናል። እንደዚሁ በዚህ በጎሎልቻ ወደ መቂ አካባቢ ያለች ከተማ ነች። እዛም ላይ እንደዚሁ በነጋታው ከሰዓት ላይ እንደዚህ አይነት ጉዳቶች እንደደረሱ ተነግሮናል። ሙኔስ አካባቢ ይሄ ነው። እንደዚሁ ለዲት ጋር ጀምሮ በተደረሰ ጉዳት ወደ ሰባት ሰዎች እንደሞቱ መረጃዎች አሉን እና የደቦ ጥቃቶች ነበሩ። እና በዛ ምክንያት ሰዎችም እንደሞቱ፣ ንብረትም እንደተካተለ የሚያሳዩ ነገሮች አሉ። በአጠቃላይ ግን አሁን ምን ይመስላሉ እናንተ ጋር የተመዘገቡት በዜጎች ላይ ደርሰዋል የተባሉት የጥቃት አይነቶች? ብዙዎቹ የሰዎችን መግደል አለ ሆነ ተብሎ ይህን ሰው እየንፈልገዋለን ተብሎ የመግደል ነገሮች ብዙ ቦታዎች ላይ አይተናል ገና መረጃ ማሰባሰቡን ስላልጨረስን ነው እንጂ በተለይ ማንነት ላይ ያተኮሩ የሚመስሉ ነገሮች አሉ ንብረቶቻቸውን ንግድ ተቋሞቻቸውን ማቃጠል ወይም ደግሞ ማበላሸት፣ መካተል እንደዚህ አይነት ነገሮች አይተናል። የተወሰኑ አካባቢዎች ላይ የተፈጸሙ ድርጊቶች ትንሽ ዘግናኝም ስለሆኑ እዚህ ጋር መግለጽ አልፈለግም፣ ግን በሰው ሕይወት ላይ በሰው የአካላዊ ደህንነት ላይ እና በንብረት ላይ ጉዳት የማድረስ ነገሮች ናቸው። በአጠቃላይ ያሉት ሰላማዊ የሆኑ ዜጎች እንደዚህ አይነት በቤታቸው በሰላማዊ ሁኔታ ተቀምጠው ኑሯቸውን ለማሸነፍ በሚጥሩበት ጊዜ ይህም እንደዚህ አይነት ጥቃቶች እንዳይደርስባቸው ያስቀመጣቸዋቸው ወይም የምታስቀምጧቸው ምክር ሀሳቦች አሉ? እንግዲህ ይህ የመጀመሪያ አይደለም። እንደዚህ አይነት ጥቃቶች ሲደርሱ እና እንደዚህ አይነት ብጥብጦች ሲከሰቱ ለምሳሌ ቤኒሻንጉል ክልልም ላይ እንደዚህ አይነት ነገሮች ያጋተሙበት ጊዜ ነበረ። በቅርብ ጊዜ እንደዛ ነበረ። አማራ ክልልም ላይ በተለያየ ጊዜ ላይ በተለያዩ ቦታዎች ላይ እንደዚህ አይነት ችግሮች ሰዎች ገጥመዋል። በዚሁ አመት በጥቅምት ወር ላይ ራሱ በተለያዩ የኦሮሚያ አካባቢዎች ላይ እንደዚህ ተመሳሳይ ጥቃቶችና ተመሳሳይ ግጭቶች እንደነበሩ ነው የሚያሳየው። ይህ እንግዲህ ጥቃቶች ዝም ብለው በአንድ ቀን ሌሊት የሚፈጠሩ ነገሮች አይደሉም። የሚያሳዩ መደጋገማቸው እና እንዲያውም በተለያዩ አካባቢዎች ላይ መከሰታቸው የሚያሳየው ምንድን ነው? ህዝቡ እና ባሉት የተለያዩ ቡድኖች መካከል ቅራኔ እንዳለ እና ባለፉት አመት ውስጥ እነዛን ቅራኔዎች ደግሞ ለማስታረቅ እነዛን ቅራኔዎች ለማጥበብ የተሰሩ ስራዎች ትንሽ መሆናቸው ነው የሚያሳየው። ስለዚህ እነዚህ መሰረታዊ የሆኑ ቅራኔዎች ካልተፈቱ የመቀጠል እድሉ ሰፊ ነው። መንግስት በተለያየ ጊዜ ላይ የሚወስዳቸው እርምጃዎች ያሉ ሰዎችን ያስራል፣ ወይም ደግሞ ጸጥታ አካላትን ያሰማራና ጉዳዩን ለጊዜው አቆመዋል። በተለያየ ጊዜ ደግሞ ኢንተርኔት እንግዲህ ጊዜያዊ እና ለሁኔታው ብቻ የሚያገለግሉ ናቸው። እንግዲህ በዘላቂ የሚፈቱ አይደሉም። ስለዚህ በዘላቂ የመፍትሄ የሚፈቱ እርምጃዎች መውሰድ አለበት። የተለያዩ ትርክቶች አሉ። እነዛን ትርክቶች ለማቀራረብ እና እውነቱን ለማውጣት ከዚ በፊት ደግሞ ወንጀል የፈጸሙ ሰዎች በዚህ መንግስት ውስጥ ብቻ ሳይሆን በቀድሞ ከነበረው ከሁለት ሺህ አስራ ስምንት በፊት በነበረው ጊዜም ወንጀል የፈጸሙ ሰዎች መንግስት አካላት እነዛን ለፍርድ ማቅረብ መቻል አለበት እና ደግሞ ህዝብን የሚያቀራረቡ ስራዎችን መስራት አለበት እና ይህን በማረግ የግጭት መጽዎችን ማጥፋት መቻል አለበት እንጂ ግጭቶች በተፈጠሩ ቁጥር እሳት ማጥፋቱ ነገር ነገር አይሚያዋጣም፣ እና ዘላቂ መሆን ያለበት ቅሬታዎቹን ግጭቶቹን የሚያስከትሉትን መሰረታዊ ነገሮች እዛ ላይ አተኩሮ መስራትን ያለበት። አቶ ፍሳሀ አያይዘው ድርጅታቸው በኢትዮጵያ በተለይም ደግሞ በኦሮሚያ በቅርቡ የተከሰተውን ሁኔታ በተመለከተ ሰፋ ያለ ሪፖርት እንደሚያወጣ ተናግረዋል። ሪፖርቱ በሚወጣበት ጊዜም ተጨማሪ ዘርዘር ያሉ ማብራሪያዎችን እንደሚሰጡን ገልጸውልናል። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። አዲሱ የሲዳማ ብሔራዊ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ የክልሉን ካቢኔ አባላት ሽመታ ጸደቀ። ምክር ቤቱ የተለያዩ ቋሚ ኮሚቴዎች እና የምክር ቤቱን ምክትል አፈ ጉባኤም ሰይሟል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። የሲዳማ ክልል ምክር ቤቱ ዋና አፈ ጉባኤ አቶ ሰለሞን ላሌ እንደተናገሩት ክልሉ ሰኔ ሀያ ሰባት ሺህ አስራ ሁለት ዓመተ ምህረት ሲመሰረት የክልሉ ፕሬዝዳንት አቶ ደሳሌ ደግሞ ካቢኔያቸውን ለማዋቀር ተጨማሪ ጊዜ ገደብ እንዲሰጣቸው በጠየቁት መሰረት ምክር ቤቱ ፈቅዶላቸው በይገር የቆየው የካቢኔ ሹመት ዛሬ ተፈትሟል። የሲዳማ ክልል አዲሱ ክልል በመሆኑ ዛሬ የተካሄደው የምክር ቤቱ ጉባኤ የመጀመሪያው ዙር አንደኛ አስቸኳይ ጉባኤ ነው ተብሏል። ምክር ቤቱ በዛሬው ውሎው የተለያዩ አዋጆችንም አስተላልፏል። አዋጆች አቡዛ አንደኛ አዋጅ የክልሉ ኮሚሽን ነው

የክልሉ ጠቅላይ ፍርድ ቤት ፕሬዚዳንቶች ከሳምንት በፊት መሾማቸው የሚታወስ ሲሆን ምክር ቤቱ ዛሬ የክልሉን ካቢኔዎች ሹመት አጽድቋል። ሽመት I'm not ዳኞችን የሚከታተሉ የአምስት ቋሚ ኮሚቴዎችን ሰብሳቢዎችና እና የምክር ቤቱን ምክትል አፈ ጉባኤ የወይዘሮ አየለች ደግሞ ሽመታ ጸድቋል። የክልሉ የስነ ምግባርና ኮሚሽን የኦዲት ኮሚሽን ኮሚሽነሮችን ተሹመዋል። የተለያዩ የዳኝነትና የስቅ ዘርፍ ህክልናዎችን የሚሰጡ አቶ ሰለሞን ተናግረዋል። በአንድ ድምጽ ተአቅቦና በአብላጫ ድምጽ ከአንድ ሹመት ውጭ ሁሉም የካቢኔ ሹመቶች በሙሉ ድምጽ መልስ ደኮልም የምክር ቤቱ ዋና አቶ ጉባኤ አቶ ሰለሞን ላሌ ለቪኤ ገልጸዋል። ለአሜሪካ ድምጽ ራዲዮ ዮናታን ለዚዎች ሐዋሳም ክቡራትና ክቡራን አድማጮች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃቸው አሉላ ክብድ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭቱ ቀዳሚ ቅንብር እናልፋለን። በድምፃዊ ሀጫሉ ሁንዴሳ ግድያ ተሳትፎና ከግድያው በኋላ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች የተፋጠነ ፍትህ እንዲያገኙ ተቋማቸው እየሰራ መሆኑን የፌዴራል ጠቅላይ አቃቤ ህግ ወይዘሮ አዳነች አቤቤ ተናገሩ። ወይዘሮ አዳነች የሰው ህይወት ህልፈትና የንብረት ውድመት ያስከተሉ ጥፋቶች ዳግም እንዳይከሰቱ፣ ዜጎች ወደ ግጭት እንዲገቡ የሚቀርቡላቸውንም ጥሪዎች እንዳይቀበሉ አሳስበዋል። አቶ ጀዋር መሐመድን፣ አቶ በቀለ ገርባንና አቶ እስክንድር ነጋን ለመክሰስ የሚያበቃ በቂ ማስረጃ ተገኝቷልም ብለዋል። ወይዘሮ አዳነች በተያያዥ ጉዳዮች ላይ ማብራሪያ ለመስጠት በተለይ ከአሜሪካ ድምጽ ጋር ያደረጉ ቃለ ምልስ የመጀመሪያ ክፍል በዕለቱ አቢይ ርዕስ አሁን ይቀርባል። ወይዘሮ አዳነችን ያነጋገረው ባልደረባችን ሀብታሙ ስዩም ቀዳሚው ጥያቄ ከድምፃዊ አጫሉ ሁንዴሳ ግድያ እና እርሱን ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር ያሉ ግለሰቦች የምርመራ ሂደት ከምን ደርሰዋል የሚል ነበር። ጠቅላይ አቃቢ ሕግ ወይዘሮ አዳነች አበበ ይመልሳሉ። ከተወዳጁ እና ታዋቂ አርቲስት አጫሉ ሁንዴሳ ግድያ ጋር በተያያዘ የሰውም የሰነድም ማስረጃዎቻችን ሰብስበናል ለተጠርጣሪዎችንም በቁጥጥር ስር አድርገን ወንጀሉ ተፈጽመበት የተባለውንም መሳሪያ በእጃችን አስገብተን በኤግዚቢትነት ይዘናል። ምርመራችን ቀጥሏል ማለት ነው። በቀጥታ ግድያው ላይ ተሳተፉ ተብለው የተጠረጠሩ ሰዎችን ብቻ የሚመለከት ስላልሆነ ምርመራችን ቀጥሏል። ግን በቀጥታ ግድያው ላይ ተሳትፈዋል የተባሉትና ከግድያው ጋራ በአንድም በሌላም መልክ በቀጥታም ባይሆን ደግሞ ተሳትፎ ይኖራቸዋል ተብለው የተጠረጠሩ ሰዎች በድምሩ አስራ ስምንት ሰው በቁጥጥር ስር አውለን ምርመራችንን ቀጥለናል የእነዚህ ተጠርጣሪዎች የምርመራ ሂደት ከፖለቲካ ጣልቃ ገብነት የነጻ እንዲሆን ኢትዮጵያ ከፈረመቻቸው አለም አቀፍ የሰብአዊ መብት ስምምነቶች በህገ መንግስቱ ላይም ከተዘረዘሩ የተያዙ ሰዎች መብቶች ጋር እንዳይጣረስ ምን ያክል ጥንቃቄ እየተደረገ ነው በማንኛውም ነገር ወንጀል ሲፈጸም ሀገራት ተቋማት አላቸው። ኢትዮጵያም እንዲሁ ተቋማት አላት። አቃቤ ህግ አላት፣ ፖሊስ አላት፣ ፍርድ ቤት አላት፣ ህግ አላት ማለት ነው። የህግ አካሄድ ስነ ስርአት ህጎችም አሏት። ጥያቄው መሆን ያለበት ከዚህ የስነ ስርአት ህግ ህግና የወንጀል ህግ ሳይወጣ በዚህ ውስጥ ባለሙያው ስራው የሚመለከተው የመንግስት አካላት ናቸው፣ እየሰሩ ያሉት ወይስ ሌሎች ናቸው ነው? ይህን መነሻ በማድረግ እየሰራ ያለ ነው። ስራው በህግ ኃላፊነት የተሰጠን አቃቢ ህግ፣ ፖሊስ፣ ፍርድ ቤት እነኛ አካላት ነው ተቀናይተን እየሰራን ያለ ነው። የተለያዩ ሌሎች የመንግስት መስሪያ ቤቶች መረጃ እንደ ግብአት በመስጠት ሊያግዙ ይችላል ይሆናል እንጂ በቀጥታ ስራ ውስጥ አይሳተፉም። የምንሰራው አስቀድሞ በወጣው በሀገራችን የወንጀል ህግ እና የወንጀል ስነ ስርዓት ህግ መሰረት ነው። ስለዚህ ህግና ህግን ተከትለን እየሰራን ነው ያለ ነው። አቶ ጀዋር መሀመድ፣ አቶ በቀለ ገርባ እና አቶ እስክንድር ነጋም በቁጥጥር ስር እንዳሉ ይታወቃል። የእነሱስ የምርመራ ሂደት በምን ደረጃ ላይ ይገኛል? እኒህ ግለሰቦች በግብረ አበርነት ነው ወይስ በተነጣጣይ ወንጀል ተጠርጣሪነት ነው ጉዳያችሁ እየታየ ያለው? ግለሰቦቹ ከሚታወቁበት የፖለቲካ ተሳትፎና የለውጥ አራማጅነት ሚና ተሻግሮ በወንጀል ውስጥ ተጠያቂ የሚያደርጋቸውን ስህተቶች ፈጽሟል ለማለት የሚያስችል በቂ ማስረጃ አለን ብሎ ተቋሙ ያምናሉ ወይ? በትክክል እንደ አቃቤ ወንጀል ውስጥ ተሳትፈዋል ብለን ለማመን ለመጠርጠር የሚያበቃ በቂ ማስረጃ እጃችን ላይ ያስገብተናል። አብዛኛው በእጅ ከፍንጅ የያዝናቸው መረጃዎች እና ማስረጃዎች ናቸው። በቴክኖሎጂ የያዝናቸው መረጃዎች እና ማስረጃዎች ናቸው። በሰነድ የያዝናቸው መረጃዎች እና ማስረጃዎች አሉ። የሰዎችም ጭምር መረጃዎች፣ የአይን ምስክሮች አስረጃዎች ወይም ደግሞ ምስክሮች ጭምር ይዘናል። እንግዲህ ቀጥታ ሀጫሉን ገለውታል ወይም ደግሞ አስገድለዋል ብለን አይደለም ምርመራ እያደረግነው ያለ ነው። ወደዛ የሚያመራ ነገር ካለ አናውቅም፣ ገና ምርመራውን እያስኬድ ነው ያለ ነው እንደነገርኩ። ነገር ግን የሀጫሉን መሞት ተከትሎ ብዙ ሰዎች ላይ ጉዳት የህይወት ጉዳት ደርሷል። እንዲሁም ሀዘን ከመግለጥ ባለፈ ንብረቶች ወድመዋል። በነኚህ ግድያዎችና የንብረት ውድመት ውስጥ በአንድም በሌላም ተሳትፏቸውን የሚያሳይ መረጃና ማስረጃዎች ውስጥ ሰብስበናል። ክብርት ወይዘሮ አዳነች በቅርቡ ድምፃዊ ሀጫሉን ገድለዋል በሚል ተጠርጥረው ስለተያዙ ሰዎች የሰጡት መግለጫን አይተን ነበረ። በመግለጫው ላይ ተጠርጣሪዎቹን ሲገልጹ ድርጊቱን የፈጸሙት ዋና ተኳሹ የሚሉ ቃላትን ሲጠቀሙ ተሰምተዋል። ይሄ በፍርድ ሂደት ገና ያልተወሰነባቸውን ተጠርጣሪዎች ቀድሞ መፈረጃ አይሆንም ወይ ብለው የሚተቹ አሉ። ከግድያው በኋላም የተፈጠሩ ክስተቶችን የተናበቡና የተቀናጁ ናቸው በሚል በአቋም ልዩነት ያላቸውን ግለሰቦችና ቡድኖች አብሮ የመመደብ ጥድፊያም አለ በሚል የሚነሳ ቅሬታ አለ። በቅድሚያ በቀጥታ ተኳሽ ብለን እኛ ጠርጥረን የያዝነው በእምነት ክደት ቃል መሰረት ብዬ ነው የጠቀስኩት ለፖሊስ ባስመዘገበው ቃል መሰረት እምነት ክደት ቃል መሰረት ብዬ ገልጫዋለሁ። ሁለተኛ የእሱ ብቻ ሳይሆን ተጠርጣሪነታቸውን የሚያጎላውና ዋና የወንጀሉ ቀጥታ ተሳታፊ ገዳይ ብለህ የምትከሰው በዛ ደረጃ የምትፈርጀው አለ፣ ተባባሪ ብለህ የምትፈርጀው አለ። በመረጃ መሰረት በዛ ደረጃ ለይተን ማቅረባችን ምንም ችግር የለበትም። ገዳይ ነው የሚለውን የመጨረሻ ጥፋተኝነት ውሳኔ የሚሰጠው ፍርድ ቤት ነው። እኛ ግን በዛ ደረጃ ሊያስጠረጥር እና ሊያስፈርጅ የሚችልም መረጃ እና ማስረጃ አለን ብለን ነው ለፍርድ ቤት ክሳችንን የምናቀርበው ማለት ነው። በዚህ ወቅት ደግሞ ያደረግነው ብዙ ማህበረሰባችንን ግራ የሚያጋቡ የተለያዩ የሀሰት ማስረጃዎች እየወጡ ናቸው። መረጃዎች እየተነገሩ ናቸው። መላምቶች እየተነገሩ ናቸው። እነህ የሚነገሩ መላምቶች ትክክለኛ ያልሆኑ ማስረጃ የሚመስሉ ነገር ግን ሀሰት የሆኑ ማህበረሰባችንን እርሰበር የማጣላት የማባላት፣ የማጠራጠር ከፍተኛ ሚና አላቸው። ስለዚህ ህዝባችንን ከዚህ እንጠብቅ ዘንድ ግድ ይለናል። በዛ ደረጃ ዝርዝር መግለጫውን ለህዝባችን ማስረጃ እየሰጠን መረጃ እየሰጠን መሄዳችን ቀጣይ ሊመጣ ካለው ጥፋት ከመታደግ አንጻር ግድ ይለናል። በእርግጥ ህጉም ደግሞ በእንደዚህ አይነት ሁኔታ እየገለጽን እንድንሄድ ኃላፊነት የሚጭል ይጥልብናል አካሄዳችን ምን ያህል ግልጽ እንደሆነ በመረጃ ላይ የተመሰረተ እንደሆነ ህዝቡ የማወቅም መብት አለው። ከዛ ውጪ የማንንም ያለ ምክንያት አንስተን አልፈረጅም። ከሳምንት ምርመራ በኋላ ለአንድ ሳምንት እያንዳንዷን ሰዓት መርማሪዎች እያቀያየርን ሌሊትም ቀን ስንሰራበት የነበረ ነው። ለዚህ ነው በአንድ ሳምንት ውስጥ እዚህ ደረጃ ላይ መድረስ የቻልነው። መግለጫውን በምንሰጥበት ወቅት አይ ቲንክ ስምንተኛው ቀኑ ይመስለኛል። በዛም ሰዓት እነኚህ የጠቀስናቸው ወገኖች ተልኮ ሰጥተዋል የተባለው የእኛ ቃል አይደለም። ራሱ እኔ ነኝ ተኩሼ ገደልኩት ብሎ ቃሉን የሰጠው ተጠርጣሪያችን ቃል በቃል የሰጠው ተልኮውን እንደተቀበለ ያስረዳል፣ ከማን እንደተቀበለ ያስረዳል፣ ለምን ይህንን እንደፈጸመ ያስረዳል። ስለዚህ ይህንን ይዘን ነው የፍርድ ቤት እኮ የምንቀርበው። ኢትዮጵያን ያስተቸዋት ከነበሩ ፍትህ ነክንከኖች መካከል ፍትህን በፍጥነት የመስጠት ዳተኝነት፣ የፍትህ አሰጣጥ ሂደቱ ለህዝብ ግልጽ በሆነ ችሎት እንዲታይ አለመፍቀድ፣ ዓለም አቀፍ የሰብአዊ መብት ተወካዮች በቅርበት ሂደቱ እንዲከታተሉ በርን አለመክፈት ይጠቀሳሉ። እነዚህ ችግሮች በአሁኑ ሂደት ላይ እንዳይደገሙ የሚያስችል አቋም ላይ ነን ብለው ያስባሉ። መልካም። ፍትህን ቶሎ ካለማሰጠት ወደዛ ከመግባት በፊት የመጀመሪያው ላይ ተጨማሪ ማስረጃ እንደው ለህዝቡ ግልጽ እንዲሆን ከድምፃዊ ሀጫሉ ሁንዴሳ ፍልክ ላይ ያገኘናቸው ተጨማሪ መረጃዎች አሉ። ማስፈራሪያ የግድያ ማስፈራሪያ ማለት ነው። ባለቤት አለው። የግድያ ማስፈራሪያ ቀጥታ ራሱን ገልጾ እኔ የኦነግ ሸኔ ተዋጊ ነኝ ብሎ ራሱን ገልጾ ተደጋጋሚ ምልልሶች ተደርገው በኋላ ከኦኤምኤን ኢንተርቪው በኋላ እንዴት እንደዚህ ትገልጻለህ በሚል የግድያ ማስፈራሪያ እንደተላከበት በድምፅም በቴክስት ሜሴጅም ቴክኖሎጂ ነው። መቼ እንደተላከ፣ ማን እንደላከ፣ ከየት እንደተላከ፣ ከየትኛው ስልክ እንደተላከ በደንብ ለይተን ያዝነው ስለሆነ ይሄም አለ። ልጁም ደግሞ በሕይወት እያለ ለምስክሮቻችን የነገራቸው ምስክርነት ቃላቸውን ሲሰጡ እንደዚህ አይነት ዛቻዎች ከየት ይመጡበት እንደነበረ ራሱ ከልጁም ቃል ሰምተነዋል ብሎ የሚፈረጃቸው አካላት አሉ። እኔ የምሞት ከሆነ ኦንደክሽኔ ነው ሊገለኝ የሚችለው ይሉ ይናገር ነበረ። ሁለተኛ ከህዋስ ጋር ከህዋስ ሰዎች ጋር የከረረ ነገር ውስጥ ያለውን ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይህንን አልገለጽነውም ነበረ። ዋና ተኩሼ ነው እኔ ነኝ የገደልኩት ብሎ በመሳሪያም በምንም በወቅቱ ደግሞ አብራ ካጫሉ ጋር የነበረችውም ሴት በመልክ ያ ሰው መሆኑን ምስክርነት ቃሏን ፈታለች። ስለዚህ ይሄ ሰው የጠቀሳቸውን አካላት ጠቅሰን ለህዝባችን መናገር በሀጫሉ ስልክ ላይም ያገኘናቸውን በምስክሮችም በሶስት ደረጃ እንደዚህ ያየናቸው መሆኑን ለማንሳት እወዳለሁ። ፍትህን ቶሎ ከመስጠት አንጻር እውነት ነው ፍትህ በፍጥነት መሰራት አለበት። መጓተት የለበትም። የሚያጓትቱ ብዙ ነገሮች ያሉ ሀገራችን ላይ መሻሻል ያለባቸው እዛ ላይ በብቃት መስራት መቻል እንዳለብን አምናለሁኝ። መስሪያ ቤትም እንደዛ ያምናል። እሱን መሰረት ያደረገ ስራ እየሰራን ነው። ለውጥ እናመጣለን ብዬ አስባለሁ። ነገር ግን እነኚህ የሚጠቀሱ ዋና ዋና ትልልቅ በሀገራችን ተፈጸሙ የሚባሉ ወንጀሎች የየራሳቸው ምክንያት አላቸው። የሰኔ አስራ ስድስቱ ቀድሞ ብሔራዊ መረጃና ደህንነት ኃላፊያት ወጌታቸው አሰፋ መቅረብ አለባቸው ተይዘው ብሎ ፍርድ ቤት በማዘዝ ምክንያት እሳቸውን ለመያዝ ብዙ ጥረት ሲደረግ ሄዶ ህዝብ ውስጥ የመደበቅ ሁኔታ ስላለ በሰላማዊ መንገድ ካልተያዘ መታኮስ ያስፈልጋል። አንድ ሰው ለመያዝ ተብሎ ደግሞ ከህዝብ ላይ ግጭት የሌላ ሰው ሞት ማስከተል የለብኝም ብሎ አቃቤ ሕግ መከራከሪያ አቅርቦ በአሁኑ ሰዓት ወደ ፍርድ በሌሉበት ለመሄድ ሌሎቹ አምስት በቁጥጥር ስር ውለው የመከላከያ ምስክራቸውን ጭምር አሰምተው ጨርሰው ለውሳኔ ብቻ ያደረ ነው። እግረ መንገዴን ግልጽ ላድርግ ብዬ ነው። የሰኔ አስራ አምስትም ቢሆን የመጀመሪያው የነ ጀነራል ሰዓረ ገዳይ ነው የተባለው ተጠርጣሪ በፍርድ ቤት ቀርቦ ራሱን የምንክደ ቃሉን ለመስጠት ረዥም ጊዜ ነው የፈጀው። ራሱን አያውቅም ነበረ፣ ሆስፒታል ነው የቆየው። እስከዛ ድረስ የፍርድ ሂደቱን ማስኬድ አልተቻለም። እንደዚህ እንደዚህ አይነት ነገሮች ይቻሉ። አማራ ክልል ላይ የነበረውን አጠቃላይ የፖለቲካ ሁኔታው እና ለመረጋጋት በወቅቱ የነ ዶክተር አምባቸው ገዳይ ናቸው ተብሎ የተጠረጠሩ ሰዎችን ለመያዝ የነበረው ችግር የሚታወቅ ነው። ትንሽ ተራ ወንጀር ስላልሆኑም በእነኚህ ምክንያት ሊዘገይ የቻለበት ሁኔታ አለ። ባለፈው ሁለት ሶስት ወር ደግሞ የኮሮና ቫይረስ ጉዳይ ተግዳሮት አጋጠመን። አሁን በቴክኖሎጂ በቨርቹዋል ችሎት ማስቻት የተጀመረበት ሁኔታ አለ። የአቃቤ ሕግ ምስክር ተሰምቶ አልቋል እዛ ላይ ጀናስ አረ ላይ ስለዚህ ፍርድ ቤቱ ብይን ሰጥቶ ወደ ተከላካይ ይኬዳል። የሚሰጠው ብይን ምንድን ነው የሚለውን የምንሰማው ነው የሚሆነው በአሁኑ ላይ ግን በአሁኑ በዚህ በሶስተኛ ሰኔ ላይ በነሀጫሉ ጉዳይ ማለት ነው እ በጣም ፈጥነን እየሄድን ነው ነው እያልን ያለ ነው። እንደዚህ አይነት በጭለማ በስውር ውስብስብ በሆነ መንገድ የተፈጸመ ወንጀል በአንድ ሳምንት ውስጥ እያንዳንዱን ከወንጀሉ ጋራ ቀጥታ ግንኙነት አላቸው የተባሉትን በቁጥጥር ስር አውሎ መሳሪያውንም አግኝቶ ምርመራውን በተለያዩ በቴክኖሎጂም በሌሎች ነገሮችም የተደረጉ ምልልሶችን ጭምር የሰዎችንም ምስክርነት አሰባስበናል። ከዛ በመለስ እንግዲህ ቢያዩ ብዙ ጥልቀት ያስኬደን ካልሆነ በስተቀረ የምርመራ ውጤታችን ቶሎ ለማጠናቀቅ በብዙ ፍጥነት እየሄድን ነው። በእነ አቶ ጃዋርም እንደዛው ብዙ መረጃዎቻችንን ሰብስበናል። በእነ አቶ እስክንድርም የሰው ምስክርም በሰነድም መረጃዎቻችንን ሰብስበናል። በአጭር ጊዜ ውስጥ ወደ ክስ የምንገባበት ሁኔታ አለ። ኦሮሚያ ላይ በተፈጸሙ ወንጀሎች ቡድን አቋቁመን በሁሉም በእያንዳንዱ ወረዳ ከአቃቤ ሕግ፣ ከፖሊስ፣ ከኦሮሚያም ጨምረን ልከናል። ማጣራት ስራቸውን ጨርሰው ለምርመራ በቂ ማስረጃ እና መረጃ ሰብስበው እንደመጡ ወደ ክፍ የምንገባ ነው የሚሆነው። በኦሮሚያ ክልል የተለያዩ ስፍራዎች ግጭቶችና ጥቃቶች ነበሩ። ወደ መቶ ሀምሳ ሰዎች እንደሞቱ ግምቱ ለጊዜ ያልተገለጸ የግለሰቦችና የሀገር ንብረትም እንደወደመ ተነግረዋል። ይሄ ጥፋት የተባባሰው የህግ አስከባሪ አካላት ቸልተኝነት ስለታከለበት ነው። በተለያዩ ዓለም አቀፍ ተቋማት ሲሰጡ የነበሩ ግጭትንና ጥፋትን አመላካሽ ትንባያዎችንም ትኩረት ባለመስጠት ነው የሚሉ ሀሳቦች ይነሳሉ። ቀደም ብለው በግልጽ የሚታይ ጥፋት የፈጸሙ ሰዎችንም ኃይለ ማለት ህግ አስከባሪው አካል ማመንታቱ በቀጣይ ለመጡ አጥፊዎችና ጥፋቶች የልብ ልብ ሰጥተዋል፣ የሚሉ ሀሳቦችም ይደመጣሉ። እሶ ያለውት አቋም ምንድን ነው? አቋም ሳይሆን ማስረጃና መረጃዎቻችን የሚያሳዩን በአሁኑ ጉዳይ ላይ ችላ ያሉ የመንግስት ኃላፊዎች አሉ። ፖሊስ እና አስተዳዳሪዎች፣ የአካባቢ አስተዳዳሪዎች ማለት ነው እርስ ብለዋል። እነሱም ጭምር ክሳችን እና ምርመራችን እነሱ ላይ ጭምር ነው። መከላከል የሚቻልበት ሁኔታ እንዳለ አንዳንድ ማሳያዎች አሉ። ከአቅም በላይ ሆኖ ደግሞ ህዝቡን ከባሰ ጥፋት ለመከላከል ብሎ የተወሰዱ እርምጃዎች አሉ። እነኚህ ተመጣጣኝነታቸውን ከህግ አንጻር እየመዘንን መጠያየቅ ያለባቸውን እንጠይቃለን ማለት ነው። በእንደዚህ አይነት ሂደት ነው የሄድነው። ከዚህ በፊት ያለውን ሁኔታ በምናነሳበት ሰዓት ብዙ አስተዋጽኦ ያደረጉ ነገሮች እንዳሉ እናውቃለን። ኢትዮጵያ በለውጥ ሂደት ናት። ለውጡ ደግሞ በሪፎርም ነው። ለውጡ ብዙ ተግዳሮት ገጥሞታል። ለውጡ የወጣበትን ሁኔታ እናውቃለን። በሌላ በኩል ደግሞ ለውጡ በዚህ መንገድ መሄድ የለበትም የሚል ፖለቲካዊ የሆነ ትልቅ ተግዳሮት አለ። መዋቅሩ በዚህ ቅኝት ውስጥ የሚታይ ነው። በሪፎርም ነው እየተቀየረ ያለው ሀገር። በተለያየ ደረጃ ላይ ኃላፊነት ያለባቸው አካላት ዳተኝነትም ይታይ እንደነበረ የሚያሳዩ ማስረጃዎች አሉ። በሌላ በኩል ደግሞ ሀገራችን ውስጥ የዲሞክራሲ ጥማት ረዥም ዘመን የቆየ ነው። ስለዚህ እስኪ እኛም ዲሞክራሲን እንለማመደው አንዳንድ ነገሮችን አይተን እንዳላየን በማለት በመመካከር፣ በመነጋገር፣ በመወያየት፣ በማስረዳት ወደ ዲሞክራሲ ምህዳር ስፋት እየተሸጋገርን መሄድ መቻል አለብን እንደሚል እንደምታውቁት ብዙ ፖለቲከኞች በፖለቲካ ምክንያት የታሰሩ ብዙ እስረኞች ከእስር ቤት ወጥተዋል። ከውጭ ገብተዋል። በትጥቅ ታገሉ ወይም ደግሞ ታጣቂ የፖለቲካ ድርጅቶች ትጥቃቸውን ፈተው እንዲገቡ ለማድረግ የተደረገ ብዙ ጥረት አለ። ጋዜጠኞች፣ ሚዲያዎች ላይ የተሰጡት ፈረጃዎች ቀርተው አገ- አገራችን አንድ ላይ እንስራ የሚለው የኢትዮጵያ አንድ ትልቅ የታሪክ ገጽታ አካል ነው። ምንም አስተዋጽኦ አላደረገም አይደለም፣ አስተዋጽኦ አድርገዋል። ነገር ግን ይህንን በመልካምነቱ ያልተጠቀመበት ብዙ አካል አለ። ይህንን በምልበት ሰዓት ከህግ በላይ የመሆን ፍላጎቶች በዚህ ውስጥ ይታዩ ነበረ። መብት ገደብ እንዳለው ያለመረዳት የህግ አስከባሪውም አካል ደግሞ ቅድም ባልኩ የፖለቲካ ውሳኔዎች በመገዛት አንዳንድ ሁኔታዎችን መቻል ማለት ቶሎ ብሎ ወደ ህግ የበላይነት ሰውን ቁጥጥር ስር ወደ ማዋሌ ያለመሄድ፣ ቶለሬት የማድረግ እንደዚህ አይነት ሁኔታዎች ቀስ እያሉ አሁን ተበላለፍንባቸው ችግሮች እና ተግዳሮቶች የራሳቸውን አስተዋጽ አሉታዊ አስተዋጽኦ አድርገው ተደማምረው ነው አንድ ላይ ያሉት። እና ለዚህ ነው በአሁኑ ሰዓት ከህግ ማስከበር ውጪ ምንም አማራጭ የለንም። በደንብ ህግ ማስከበር አለብን። ህግና ህግን በጠበቀ መንገድ ሰዎች መብታቸውን፣ ነጻነታቸውን በስራ ላይ ማዋል አለባቸው እንጂ ገደቦችን በመጣስ የሚካሄድ ከሆነ ከህግ በላይ የመሆን ሁኔታ እየመጣ ስለሆነ ይሄ ትክክል አይደለም በሚል እየሰራን ነው። አሁንም በማህበራዊ መገናኛዎች ላይ የሚቀርቡ የጥቃት ጥሪዎች አሉ። ስለዚህ እንደዚህ ችግር በነበረባቸው ቦታዎች ደግሞ ላለመፈጠሩ ምን ዋስትና አለ? ምን ያክልስ ከቀደመው ጥፋት ተምሮ ዝግጅት እየተደረገ ነው በህግ አስከባሪው በኩል የሚሉ ጥያቄዎችም አሉ። እንግዲህ እንደነገርኩ ምንም ምርጫ የለም። ህዝባችንንም ሀገራችንንም ለመታደግ ጥርሳችንን ነክሰን ህግ ማስከበር መቻል አለብን። አጥቂዎች መጠየቅ አለባቸው። ጥፋተኛ ያልሆኑ ሰዎች በሰላም ህይወታቸውን መምራት መቻል አለባቸው። ይህንን ለማድረግ ብዙ ርብርብ እየተደረገ ነው ያለው። አንዱ ኃላፊነቱን የማይወጣ የመንግስት አካል ካለ ተጠያቂ ማድረግ ነው። ሁለተኛው ጥፋተኞችን በጊዜ ወደ ህግ ማቅረብ ነው። እዛ ላይ ምንም አለመደራደር ነው። በጠፉት ልክ እንዲጠየቁ ማድረግ። ሶስተኛው ማህበረሰባችን አጠቃላይ የሚቀርቡለትን እርስ በርስ እንዲጠራጠር የሚያደርግ እርስ በርስ እንዲጋጭ የሚያደርግ አብሮነቱን የሚያቀርብ ለዘመናት የገነባቸውን እሴቶች ማንነቱን ጥያቄ ውስጥ እንዲያስገባና ችግር ሲመጣ ፊት ለፊት እየተጋፈጠ እሱ እየሞተ እንደዚህ አይነት ጥሪ የሚያደርጉለት አካላት ደግሞ በሰላም እየኖሩ የሚውሉበት አካሄድ ፈጽሞ ፍሰት መሆኑ ማህበረሰባችን መረዳት ለዚህ ምቹ ሁኔታ እንዳይፈጠር የራሱን አስተዋጽዖ ማድረግ አለበት። ራሱ መጠበቅ አለበት። ያሉት የወንጀል ወይም ደግሞ የጥፋት ምልክቶች በሚኖሩበት ሰዓት ለሕግ አስከባሪው አካል መጠቆም መቻል አለበት። የሕግ አስከባሪውን አካል መተባበር መረጃ በመስጠት ጥቆማ በመስጠት እንደዚህ ከሄደበት እና ራሱም ደግሞ ከግጭት ራሱን የማራቅ በሀሰት ወሬዎች በአሉባልታዎች ወደ ጥርጣሬ ያለ መግባት ትልቅ አስተዋጽኦ ስላለው እነኝህ ሶስት ነገሮች አጠናቅረን ተሰራል። ደግሞ ምንፈራለን፣ ምንም አይገጥመንም የሚል ዋስትና መስጠትም ባይሆን እንደው ሊደገም እንኳን ቢፈለግ በቁጥጥር ስር ማዋልና እራስህ ከዚህ እንደዚህ አይነት ጥፋት እንዳይደርስ ማድረግ የሚቻልበት ደረጃ ላይ እንዳለን አምናለሁ። በሰሞነኛ ክስተቶች ውስጥ ተሳትፎ አላቸው በተባሉ የመገናኛ ብዙኃን ላይ ምርመራ ተጀምረዋል። አንዳንድ ጋዜጠኞችም በቁጥጥር ስር እንደዋሉ እየተሰማ ነው። የኢንተርኔት አገልግሎትም ተቋርጧል። እስከ ዛሬ ድረስ እነዚህ ሕግን በማስከበር መርህ የተወሰዱ እርምጃዎች የመናገር ነፃነትን በመሰሉ መብቶች ላይ ጥላ እንዳያጠሉ ስጋት አለ። ሁለቱ መርሆች ሳይጋጩ ይቀጥሉ ዘንድ ምን እየተደረገ ነው? ልክ ነው። ሁለቱ መርሆች ሳይጋጩ እንዲመሩና ስራ ላይ እንዲውሉ ቢደረግ ኖሮ አብዛኛው አሁን እየገጠመን ያለው ተግዳሮት እጅጉን በቀነሰ ነበረ። ዜጎች እርስ በርሳቸው እንዲጠራጠሩ አንዱ በሌላው ላይ እንዲነሳ ጥፋት እንዲያጠፋበት ወይም ደግሞ እንዲገለው የተለያዩ እርምጃ ሌላው አንዱ ላይ እንዲወስድ የማድረግ ጥሪን የማስተላለፍ መብት መቼም የለም። ሁሉም መብት ድንበር አለው። በድንበር ውስጥ ነው መጫወት የሚያስፈልገው ከዛ በሚወጣበት ሰዓት የሕግ የበላይነት በቦታው ላይ መጥቶ ሊያስተካክለው ይሄ ከድንበሩ የወጣውን ጫፍ ወደ ድንበሩ ውስጥ ወደ ጨዋታው ሜዳ ሊመልሰው ይገባል። እና ይህንን የማድረግ ስራ ነው እየተሰራ ያለው። በሌላ በኩል ደግሞ መብታቸውን አውቀው መረጃ ለሕዝብ ከማድረስ አንጻር እየሰሩ ያሉትን ደግሞ እንዳየኸው እንደዛ አይነት እርምጃ አልተወሰደም። ሶሻል ሚዲያን በተመለከተ ትልቅ ኢትዮጵያ አንዱ ትልቅ ተግዳሮት ሶሻል ሚዲያ እንደሆነ ነው የማየው፣ በግሌ የሚመጡ የሚላኩ፣ የሚነገሩ ቃላቶች፣ የሚላኩ ማስረጃዎች፣ መረጃዎች የሚለቀቁት ምንም ምንጫቸው የት ነው ተብሎ ለማረጋገጥ በማይቻልበት ሁኔታ ጸያፍ ቃላቶች በብሔር ላይ በዜጎች ላይ እንደዚህ አይነት ነገሮች አንዱን ብሔር የወከለ መስሎ ሌላውን ብሔር የመሳደም የማንቋሸሽ ሁኔታ አለ። ውጤቱ ደግሞ ሄዶ ብሔርና ብሔርን የማጋጨት ሁኔታ ነው እያስከተለ ያለው ውጭ ሀገር በተለያዩ ሀገራት ላይ የተደረገ ወይም ደግሞ ከዘመናት በፊት የተደረገም ዛሬ እንደተደረገ በዚህ ውስጥ እንደዚህ እንደዚህ አይነት ነገሮች እናንተም የምታውቁት ዜጎችን አብሮነት የሚገዳደሩ ችግሮች የገጠሙን ነው እና ይህንን ለጊዜው አሁን በእንደዚህ አይነት ችግር ውስጥ ወሳኝ ሰዓት ውስጥ ባለንበት ሰዓት ያዝ አድርገናል። ሁሉንም ነገር በቁጥጥር ሥር በመዋል እና ከመስመር የሚወጣውንም ወዲያው የሕግ የበላይነት ማስከበር በሚቻልበት ደረጃ ላይ እያየን እየተለቀቀ ይሄ ይሄዳል። ነገር ግን ለጊዜው በጣም አስፈላጊ ነበረ የሚል እምነት አለኝ እንጂ በቋሚነት አይዘጋም። ተቋሞ ኢትዮጵያ ውስጥ ሊያየው የሚፈልገውን የህግ የበላይነት እውን ለማድረግ በቀጣይ ጊዜያት የሚወስዳቸው እርምጃዎች ካሉ ቢያጋሩን፣ እንዲሁም ደግሞ በመላ ዓለም የሚኖሩ ኢትዮጵያውያን ሊጫወቱት የሚችሉት ሚናስ ምንድን ነው ብለው ያስባሉ? ጠቅላይ አቃቢ ህግ የህግ የበላይነትን ለማስከበር ከምን ጊዜውም በላይ አበክሮ ይሰራል ከምን ጊዜውም በላይ የምልበት ለኢትዮጵያ ይሄ ወሳኝ ይሄ ወሳኝ ጊዜ ነው ይሄ በጣም አስቸጋሪ ጊዜ ነው። ይህን ምዕራፍ በሰላማዊ መንገድ ማለፍ መቻል ለኢትዮጵያ፣ ለሀገራችን፣ ለህዝባችን እጅግ በጣም አስፈላጊ ነው። ከዚህ አንጻር ሌት ተቀን እንሰራለን። የህዝባችንን መብት ከማስከበር አንጻር፣ የዜጎች ወርድ እንዲሆኑ ከማድረግ አንጻር ክልሎች ህግ አስከባሪ አካላት እና የብት አካላት ጋራ የምንሰራ መሆኑን ነው። ወደፊት ደግሞ ቅድም አንተ መሀል ላይ ስትጠይቅ እንደነበረው ፈጣን ፈጣን ፍትህ ከማስጠቀስ አንጻር ከጠቅላይ አቃቢ የሚፈልገውን ኃላፊነት ለመወጣት ጠንከር ያለ እና ሰፋ ያለ የሪፎርም ስራዎች ተጀምረው በሂደት ላይ ናቸው። እነኛ ብዙ አስተዋጽኦ ያደርጋሉ የሚል እምነት አለኝ። ይህንን ካልኩ በኋላ አጠቃላይ ህዝባችን በውጪ የሚሆን በሀገር ያለው ህዝባችን በጣም በአሁኑ ሰዓት በሚሰማው ነገር ጥንቃቄ ማድረግ አለበት። መረጃ በትክክለኛ ሚዛን ማየት መቻል አለበት። ምንጩን ማወቅ አለበት። ለምን ብሎ መጠየቅ መቻል አለበት። በደፈናው እርሰ በርሳችን ኪ አንድ ያለችንን ሀገር ወደ ሀገርንን ብዙ ከበለጸጉት ጋራ ራሳችንን ወደፊት ማስተካከል እንችላለን ብለን ረጅም ራዕይ አይተን ይሄት ነን ያለ ነው ግን ከወዲሁ ተሰነካክለን እንድንወድቅና ጉዳዩ እርሰበርሳችን ሆኖ ነገር ግን ሌሎች የኢትዮጵያን መንኮታኮት እና ወደኋላ መመለስ ለሚመኙ አካላት ክፍተት መስጠት በፍጹም በፍጹም አይገባም። ጥንቃቄ ማድረግ ይገባል። መቻቻል አለብን። መደማመጥ አለብን። በዚህ መንገድ ከሄድን እንሻገረዋለን። የማንሻገረው ምንም ነገር የለም። ዋናው የውስጣዊ ጥንካሬያችን ነው። ዋናው መደማመጣችን ነው። ዋናው መስተሳሰባችን ነው። ይህንን ለማድረግ ደግሞ ከሀሰተኛ መረጃዎች እና ለተለያዩ ፖለቲካ ጥቅም ብለው ህዝቡን ወደ ወደ አልተፈለገ መንገድ የሚገፉትን አካላት ለይቶ እንዲ ማለት ተገቢ ይሆናል ማለት ነው። የኢፌዴሪ ጠቅላይ አቃቢ ህግ ክብርት ወይዘሮ አዳነች አበቤ በወቅታዊ ጉዳዮች ላይ ከአሜሪካ ድምፅ ጋር ላደረጉት ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልት። እኔም አመሰግናለሁ። ሰላሙ you I wake up Yes, am We can't let to ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94 ነጥብ 3 ና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን አነሳ ፕሮግራም ሲል ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ና እለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን።